በሰሜን ኢትዮጵያ በኩል የትግራይ የአየር ኃይል ክልል ለማንኛውም አየር አገልግሎት በረራ ዝግ መሆኑን የኢትዮጵያ ሲቪል አቪዬሽን ባለስልጣን አስታወቀ። ባለስልጣኑ መመሪያውን ለሁሉም የአየር አስተባባሪ ኦፕሬተሮች መስጠቱን የገለጸ ሲሆን በተጨማሪም የመቀሌ ሽሬ፣ አክሱምና ሁመራ አውሮፕላን ማረፊያ ጣቢያዎች ለማንኛውም የአየር አገልግሎት ዝግ መደረጋቸውን አስታውቋል። ሙክታር ጀማል ተጨማሪ አለው። የኢትዮጵያ ሲቪል አቪዬሽን ባለስልጣን በማህበራዊ ገጽ ትስስሩ እንዳስታወቀው ከጥቅምት 25 2013 ጀምሮ በሰሜን ኢትዮጵያ ትግራይ ክልል ውስጥ ያለው የአየር ክልል ለማንኛውም በረራ የተዘጋ መሆኑን አስታውቋል። የታገዱት በረራዎች የዓለም አቀፍና የሀገር ውስጥ በረራዎችንም በአጠቃላይ እንደሚያካትት የሲቪል አቪዬሽን ባለስልጣኑ ጠቅሷል። ከዚህም በተጨማሪ የመቀሌ፣ ሽሬ፣ አክሱም እና ሁመራ የአውሮፕላን ማረፊያዎች ለማንኛውም የበረራ አይነት ዝግ መሆናቸውን ባለስልጣኑ ጠቅሷል። ከጥቅምት 27/2013 ጠዋት ሁለት ሰዓት ጀምሮ ነው እንደሚዘጉ ያሳወቀው። የአየር ማረፊያዎች መዘጋትና የአየር መንገዶችን እገዳ በተመለከተ ቪኦኤስ ያነጋገራቸው የኢትዮጵያ ሲቪል አቪዬሽን ባለስልጣን ቃል አቀባይ አቶ አንሙት ለማ ተከታዩን ገልጸዋል። እኛ ዌብሳይታችን ላይ እንዳየው፣ ፌስቡክ ፔጃችን ላይ እንዳየው፣ ከዛ ውጪ ብዙ ማብራሪያ እየሰጠን አይደለም። ሌላ ተጨማሪ ማብራሪያ ካስፈለገ እንደዚ አይነት መረጃዎች የሚሰጡ የተቋቋሙ ኃይሎችን ብጠይቋቸው የተሻለ እዛ ላይ ካለው መረጃዎች ምንም የተለየ ነገር ልነግራለሁ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በትግራይ ብሔራዊ ክልላዊ መንግስት የሰሜን እዝ መከላከያ ኃይል ላይ እርምጃ መወሰዱን መግለጻቸውን ተከትሎ በክልሉና ፌዴራል መንግስት መካከል ውጥረት ነግሷል። የትግራይ ብሔራዊ ክልላዊ መንግስት በበኩሉ ከትላንት በስቲያ የክልሉን አየር ለማንኛውም የበረራ አይነት ዝግ ማድረጉን መግለጹ ይታወሳል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።